የዩናይትድ ስቴትስ የጦር አውሮፕላኖች ባለፈው ቅዳሜ በሶማሊያ ባካሄዱት የአየር ድብደባ ከ150 በላይ የአልሻባብ ሚሊሻዎች መገደላቸውን የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። የአየር ድብደባው በአልሻባብ ላይ የተገኘ ሁነኛ ድል መሆኑን የሚናገሩ የሶማሊያ ጉዳይ አዋቂዎች ግን አልሻባብን በመፋለም ላይ ያለው የአፍሪካ ሕብረት ሰላም አስከባሪ ሰራዊት ገና ረጅም ውጊያ ይጠብቀዋል እያሉ ነው። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል። የሶማሊያው ፕሬዝዳንታዊ ቃል አቀባይ ዳውድ አወይስ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ መንግስታቸው ስለ ዩናይት ስቴትሱ የአየር ድብደባና ውጤቱ የሚያውቅ መሆኑን የደህንነት መረጃ በመስጠትም መሳተፋቸውን ገልጠው የተገኘውን ድል አወድሰዋል። ይህ ለሶማሊያ ብቻ ሳይሆን ተመሳሳይ የሽብር አደጋ ለደቀነበት አጠቃላይ አህጉሩ የሚበጅ ትልቅ ድል ነው። ይህ የሶማሊያ ኃይሎች ከዩናይትድ ስቴትስ አጋሮቻቸው ጋር በመተባበር ያካሄዱት ዘመቻ ነው። አካባቢውም ቅርብ ክትትል ሲደረግበት የቆየ ነው። የአየር ድብደባው ኢላማ የሆነው የማሰልጠኛ ካምፕ ከሞቃዲሾ አንድ መቶ ዘጠና ኪሎ ሜትሮች ርቆ የሚገኝ ስፍራ ነው። የአልሻባብ ተዋጊዎች ካምፑን ለቀው ሊሰማሩ እየተዘጋጁ መሆናቸውንና በዚህም ሳቢያ በሶማሊያ ለተሰማራዊ አፍሪካ ሕብረት ሰላም አስከባሪ ሰራዊት እንዲሁም በዚያ ለሚገኙት የዩናይት ስቴትስ ወታደራዊ አማካሪዎች ተጨባጭ አደጋ መደቀናቸውን የሚጠቁም መግለጫ እንደደረሳቸው የዩናይት ስቴትስ መከላከያ ሚኒስተር ፔንታጎን ቃል አቀባይ ሻምበል ጄ ጄፍ ዴቪስ አስረድተዋል። የአየር ድብደባውን ያረጋገጠው የእስላማዊ ጽንፈኛ ቡድን አልሻባብ ቃል አቀባይ አቡ ሙሳብን በበኩሉ የተገደሉት አንጋቾቻቸው ቁጥር ግን ተጋኗል ባይ ነው። ቡድኑ ለደህንነት ሲል ከአንድ መቶ በላይ ተዋጊዎቹን አንድ ቦታ አያደርግም የሚል መሟገቻ ነው ያቀረቡት። ዋና መቀመጫውን በበርሊን ያደረገው የጸጥታ ጉዳዮች ተቋም ሞሴኮን የሶማሊያ ጉዳይ ተንታኝ የን ሴንት ፒየር በበኩላቸው በሰጡት አስተያየት እንዲህ ያለ ግዙፍ ጉዳት ማድረስ የሚያስችል እድል ዳግም ላይገኝ ይችላል ይላሉ። እስካሁን ባለው ልምዱ አልሻባብ በአመዛኙ ጦሩን በታትኖ በማሰለፍ ነው የሚታወቀው። ይህ በእርግጥ ከሆነ የከፋ የስትራቴጂ ስህተት ነው የፈጸሙትና የሚደግሙት አይመስለኝም። ይህ በእንዲህ እንዳለ አልሻባብ ካለፈው የአውሮፓውያኑ 2015 አጋማሽ አንስቶ እያደር እየጨመረ በመጣ መልኩ በአፍሪካ ሕብረት የሰላም አስከባሪ ጦር ላይ የሚስ የሚያነዝራቸውን ጥቃቶችና በሞቃዲሾ በሲቪሎች ላይ የሚያደርሰውን የቦምብ ጥቃት አላቋረጠም። የአልሻባብ ተዋጊዎች እንደ አውሮፓውያን የዘመን አቆጣጠር ባለፈው ጥር 15 በኤልአዲ የኬንያን ጦር ሰራዊት ካምፕ ማጥቃታቸውም ይታወሳል። የኬንያ መንግሥት ቢያስተባብልም የሶማሊያው ፕሬዝዳንት ባለፈው የካቲት ወር በሰጡት አስተያየት በዚያ ጥቃት የሁለት መቶ ሰዎች ሕይወት ማለፉን ነው የገለጡት።